የተጠቃሚዎችን መረጃ ምስጥራዊነት ለማረጋገጥ በታለመ ወጥን ዝነኛ የፈጣን መልእክት መላላኪያ መልእክቶች በምስጢር የሚተላለፉበት አዲስ መላ ዘየደ። የፈጣኑ የማህበራዊ መገናኛ ብዙኃን አገልግሎት መላላኪያ ዋና አስፈጻሚ ያን ኩም በትላንትናው ዕለት ይፋ ባደረጉት ጽሑፍ እንደጠቆሙት ተገልጋዮች በግል ሆነ በቡድን የሚለዋወጧቸው መልእክቶች ምስጢራዊነት ከመነሻው እስከ መድረሻው የሚረጋገጥበት ቴክኖሎጂ ነው። ጃሽዋ ፊስክ ለቪኦኤ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል። ምስጢራዊነት ማስተላለፊያው ለዋናው ተቀባይ ብቻ መልእክቱን ማንበብ እንዲችል ከታለመበት መዳረሻ ብቻም በተፈለገበት መንገድ ይደርስ ዘንድ የሚያስችል ነው። ከባለ አድራሻው ውጪ ማንም የመልእክቱን ይዘት ማወቅ ወይም ማየት አይችልም። የትኛውም የኢንተርኔት ቀበኛ ወይም ቀማኛ፣ አሊያም ጨቋኝ መንግስታት፣ ማንም ምንም ማድረግ ሆነ ምንም ማግኘት አይቻለውም። እኛ ራሳችን እንኳን ያለ ባለቤቱ ፈቃድ መልእክቱን ማወቅ ወይም መለየት አንችልም ሲሉ ጻፉ የዋትሳፑ ዋና ስራ አስፈጻሚ። ኮም ዋትሳፕ ይፋ ያደረገው የዚህ እርምጃ ዜና የተሰማው ታዲያ በኢንተርኔት አማካኝነት በግለሰቦች ጥብቅ መረጃዎች ላይ የሚፈጸሙ ዘረፋዎች፣ ደህንነት ዋስትናዎች አደጋ ላይ መውደቅ በስፋት እያነጋገረ ባለበት በአሁኑ ወቅት ነው። በግለሰቦች መረጃ አይደፈር የምስጥራዊነት መረጋገጥና ብሔራዊ ደህንነትን በማስጠበቅ መንግስታዊ ኃላፊነት መካከል ያለውን ሚዛን መጠበቅ የተመለከተ ዩናይትድ ስቴትስ ልዩ ትኩረት የተሰጠው ክርክር በማስተናገድ ላይ ያለችበት ወቅትም ነው። በዋትሳፕ መግለጫ መሰረት የምስጢር ማስጠበቂያው ዘዴ ልክ እንደ ቁልፍና መክፈቻ ሆኖ የሚሰራ አይነት ነው። ቁልፍና መክፈቻው ከእጃቸው የሚኖረውም ሰው ላኪና ተቀባይ ብቻ ይሆናሉ። በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ ዋትሳፕ ይቀጥላል። አዲስ ቴክኖሎጂውን ሲያስተዋውቅ በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ እያንዳንዱ መልእክት በዚህ መንገድ ተልኮ በደረሰበት አብሮት በሚመጣው አዲስ ቁልፍ በሚሰጠው ተጨማሪ ብቃት ሳቢያ እኛም ብንሆን መልእክቱን ማየት ወይም የማግኘት ዕድል አይኖረንም ነው የሚለው። መልእክቶች ከመነሻው እስከምድርሻው ምድርሻው ምስጢራዊነታቸው ተጠብቆ የሚላኩበት መንገድ በአጭሩም በላኪና ተቀባይ አማካኝነት እንደሚደረግ የፊት ለፊት ንግግር አይነት ነው ሲሉም ከም ያስረዳሉ። ዛሬ የምንኖረው መረጃዎች ከመቼው የሚበልጥ ዲጂታዊ በሆነ መንገድ በሚላኩበት ዓለም ውስጥ ነው። ዛሬ ዛሬ የግል መረጃዎች እና ምስጢራዊነታቸው መጠበቅ ያለባቸው መረጃዎች ያለ አግባብ ሲወሰዱ አለያም ሲሰረቁ እናስተውላለን ያሉት የዋትስአፕ ዋና ስራ አስፈጻሚ በዲጂታዊ ዘዴዎች የምንላላካቸው መልእክቶችና መረጃዎች በመጪዎቹ ዓመታት ይበልጥም ለአደጋ ይጋለጣሉ። እናም አዲሱ ቴክኖሎጂ ይህን መሰሉን ተጋላጭነት ይቋቋማል።